የዛሬ ሐሙስ ሰኔ 13 2011 ዓ ም ምሽት የጋቢና ቪዮ ዝግጅታችን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ዛሬ እንግዲህ ዓለም አቀፍ የስደተኞች ቀን ነው። ስደተኞች በተለያየ የዓለም ክፍል በስደተኛ ጣቢያ የሚገኙ ስደተኞች ታሪኮቻቸውን ለዓለም እያካፈሉ ይገኛሉ። ለምሽቱ የያዝናቸውን ዘገባዎች ደግሞ በጥቂቱ እናስተዋውቃችሁ። በድሬዳዋ የእግር ኳስ ውድድርን ተከትሎ በተነሳ ጸብ የሰው ህይወት መጥፋቱ ተሰምቷል። ትናንት ያው አራት ሰው መጥተዋል፣ እንግዲህ በጥይት ተመታን ብለው አንዱ፣ ያው ሬሳ ነው የመጣቸው፣ ሴቷ ልጅ ሞታ ነው የመጣቸው፣ ሶስቱ ቆስሎ ነው የመጡት። የድሬዳዋ ድል ጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር ናቸው። ዘገባ አለን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጀመሩት የምርጫ ቀዝቀሳ ላይ ሰነድ የሌላቸው ፍልሰተኞችን ማስወጣት እንደሚጀምሩ ተናግረዋል። ሀገራችን ህግን የሚያከብሩ ዜጎች እንጂ የወንጀለኛ ባዕዳን ማጎሪያ መሆን የለባትም የሚል እምነት አለን። ዛሬ እንግዲህ ዓለም አቀፉ የስደተኞች ቀን ታስቦ እየዋለ ነው። ዘጋቢዎቻችን በኢትዮጵያና በሌሎች ቦታዎች የስደተኞች ኑሮ ምን ይመስላል የሚለውን የሚያስቃኙባቸው ዘገባዎች በተከታታይ ይደመጣሉ። የካቢና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም። ቀዳሚው ዜና ወደ ኬንያ ወስደናል። ኬንያ ውስጥ ከአራት ዓመታት በፊት በጋሪሳ ዩኒቨርሲቲ የሚበዙት ተማሪዎች የሆኑ 148 ሰዎችን የገደሉ አክራሪ እስላማዊ ታጣቂዎችን በመርዳት የተከሰሱ ሦስቱ ወንዶች በኬንያ ፍርድ ቤት የጥፋተኝነት ውሳኔ ተሰጧቸዋል። መሐመድ አብዲ አቢካር፣ ሐሰን አደን ሐሰንና ራሺድ ቻርለስ መምብሬስሮ በሚቀጥለው ሳምንት ረቡዕ የቅጣት ውሳኔ ይሰጣቸዋል ያሉት ዳኛው፣ አራተኛው ተከሳሽ ከጥፋቱ ነጻ ተብለዋል። የሶማሌው ጽንፈኛ ታጣቂ ቡድን የአልሸባብ ታጣቂዎች የጋሪሳ ዩኒቨርሲቲ ግቢን ወረው በርካታ ተማሪዎችን መግደላቸው ይታወሳል። ታጣቂዎቹም ተገድለዋል። የሱዳን ተቃውሞ የሚያስተባብሩት ቡድኖች ሌሊት ሌሊት የተቃውሞ ሰልፎቹን እያካሄደ የጦር ሰራዊቱ ስልጣኑን ለሲቪላዊ አስተዳደር እንዲያዛውር መታገላቸውን ሊቀጥሉ አቅደዋል። ተቃዋሚዎቹ ለሳምንታት የመቀመጥ ተቃውሞ ሲያካሄዱ የቆዩ ሲሆን በቅርቡ የጸጥታ ኃይሎች ብዛት ያላቸው ሰዎች መግደላቸው ይታወሳል። የሰልፉ አደራጅ ቡድን ኤስፒኤ ይህንን ሀሳብ ያመጣው የሱዳን የሽግግር ወታደራዊ ምክር ቤት ለሁለት ሳምንት ኢንተርኔት አገልግሎት በመዘጋቱ የተፈጠረውን ክፍተት ለመዝጋት ነው ብሏል። የሌሊቱ ተቃውሞ ሰልፍ ተቃዋሚዎችን ያበረታታል ብለዋል። የቡድኑ ተጠሪ ጃፋር ሀሰን ናቸው ይህን የተናገሩት። ኢራን በዓለም አቀፍ የአየር ክልል የዩናይትድ ስቴትስን ከላብራሪ ተጓዥ አውሮፕላን ወይም ድሮን መታ መጣሏን የመከላከያ ባለስልጣኖቻቸው ማረጋገጣቸውን ተከትለው ፕሬዚዳንት ዶናልድ ትራምፕ ለኢራን በማኅበራዊ መገናኛ ማስጠንቀቂያ ሰጥተዋል። ትራምፕ ዛሬ በትዊተራቸው ኢራን በጣም ከባድ ስህተት ሰራች ብለዋል። ባለፈው ሳምንት ሆርሙዝ ሰርጥ ላይ በሁለት የነዳጅ መርከቦች ላይ ደረሰ ከተባለው ጥቃት በኋላ በዋሽንግተን በዋሽንግተንና በቴህራን መካከል ውጥረት መጋጋሉን ቀጥለዋል። ዛሬ ቀደም ሲል የኢራን አብዮታዊ ዘብ አየር ክልላችን የገባ የዩናይትድ ስቴትስ አርኪው አር ግሎባል ሆክ የተባለ ድሮን መተን ጥለናል ሲል አስታውቀዋል። ለእኛ ድንበሮቻችን ቀይ መስመሮች ናቸው። ድንበራችንን ጥሶ የተገኘ ጠላት ይደመሰሳል ሲሉ የኢራን አብዮታዊ ዘብ አዛዥ ጀኔራል ሁሴን ሰላሚ ተናግረዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዘገባዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪ ዝግጅታችንን ነው። የዩናይትድ ስቴትስ ፕሬዚዳንት እንደገና ለመመረጥ ዘመቻ ጀምረዋል። እንግዲህ ዘመቻቸውን እንደጀመሩ በትዊተር ገጻቸው ላይ አከታትለው መልክቶችን በመጻፍ ለሚያነቧቸው ሰዎች ሲያስተላልፉ ቆይተዋል። ይህንን ከማስታወቃቸው ዋዜማ ጀምሮ ደግሞ የሀገሪቱን የኢሚግሬሽን ባለስልጣኖች በሚሊዮኖች የሚቆጠሩ ሕጋዊ ሰነድ የሌላቸው ፍልሰተኞችን ማስወጣት ይጀምራሉ ብለዋል። አንዳንድ ሰዎች እንዲህ አይነቱ አነጋገር በምርጫ ዘመቻ ወቅት ከሚደረግ ማሟሟቅና ልፈፋ አልፎ አይሄድም ሲሉ አስተያየት ይሰጣሉ። ይሁንና ግን ይህ መልእክት፣ በሚሊዮኖች ለሚቆጠሩ ፍልሰተኞች ከባድ ማስጠንቀቂያ ነው የሚሉ አስተያየት የሚሰጥም አሉ። የአሜሪካ ድምጽ ዘጋቢ ራሞር ቴለር ነው እንግዲህ በዘገባ ያጠናቀረው የተለያዩ ሰዎችን አግኝቶ ትራምፕ በዚህ ዘመቻቸው ወቅት እንደተናገሩት የኢሚግሬሽን ባለሥልጣኖች ከመነሻው ሳምንት አንስቶ ከመጪው ማለት ነው በገፍ ከሀገር የማስወጣት ተግባር ይጀምራሉ ሲሉም ተናግረዋል። ሀገራችን ህግን የሚያከብሩ ዜጎች እንጂ የወንጀለኛ ባዕዳን ማጎሪያ መሆን የለባትም የሚል እምነት አለን። እንግዲህ እንዲህ ያለ ትእዛዝ በጣም ብዙ ሰዎችን ይፈልጋል። ህገወጥ ስደተኞችን ከሀገር ውስጥ ለማስወጣትና እርምጃ ለመውሰድ ብዙ የህግ አስከባሪዎችን በበቂ ሁኔታ ማቅረብ ይጠይቃል። መንግስት ይህንን ሊያስብበት ይገባ ነበር የሚል አስተያየት የሰጡም አሉ። በተቃዋሚ በኩልም እንዲህ ያለ አነጋገርና ትዕዛዝ ስደተኞችን ያሸማቀቃል በሚል የተቃወሙት አሉ። ከእነዚህ መካከል የኒውጀርሲ ተቃዋሚዎች አንዷ ናቸው። እስቲ እንስማቸው። ፌዴራል መንግስት ማድረግ እፈልጋለሁ የሚለውን ቢያደርግ አያስገርምም። ምክንያቱም በድንበሩ ላይ ቤተሰቦችን የመነጣጠል እቅዳቸውን ገቢራዊ አድርገዋልና ይህ ደግሞ አስከፊ ተግባር ቢሆንም ከማከናወን ወደ ኋላ አላሉም። ስለሆነም የሚሉትን እንደሚያደርጉ ማመን ይኖርብናል። እንዲህ ያለው ንግግር ሕጋዊ ፈቃድ የሌላቸውን ሰዎችና በአሁኑ ሰዓት በአሜሪካ ውስጥ እየሰሩ የሚገኙ ሰዎችን ያሳቅቃል። ልጆቻቸው ቢታመሙ ሆስፒታል ከመውሰድ፣ ልጆቻቸውን ወደ ትምህርት ቤት መውሰድ፣ ራሳቸውም ቢታመሙ ወደ ሆስፒታል ከመሄድ ያግዳቸዋል፣ ከስራም ሊያስቀራቸው ይችላል የሚል አስተያየት ዓለም አቀፉን የስደተኞች ቀን በተመለከተ የሚቀርቡት ዘገባዎች ይቀጥላሉ። ዛሬ ታስቦ ያለው የዓለም ስደተኞች ቀን ምክንያት በማድረግ እንግዲህ ኢትዮጵያ ውስጥ በስደተኝነት የሚኖሩ ሰዎችን አኗኗር የሚያስቃኙ ዘገባዎችን ለመስራት የአሜሪካ ድምፅ ጋዜጠኞች ተንቀሳቅሰዋል። በመቀጠል ናኮር መልካ በጋምቤላ ተገኝቶ ከአንድ ወጣት ጋር ያደረገውን ቆይታ እናስደምጣቸዋለን። የዩኒቨርሲቲ መግቢያ ፈተናውን ያጠናቀቀው የ18 ዓመቱ ሐኪም አወል ስላሳለፈው ችግር፣ ስለወደፊቱ ህልሙና ተስፋው ለዘጋቢያችን ናኮር መልካ እንደሚከተለው አጫውቶታል። ሁሉንም ጥያቄዎች በአግባቡ ተደርቼ መልሻለሁ ብዬ አስባለሁ የፈጣሪ ፈቃድ ከተጨመረበት እና እኔም የአቅሜን ሁሉ ስለሰራው ዩኒቨርሲቲ ይገባለሁ ብዬ ተስፋ አደርጋለሁ። የዩኒቨርሲቲ ትምህርቴንም ስጨርስ የሀገሬ ፕሬዚዳንት መሆን እፈልጋለሁ። ምክንያቱም ሀገሬ ዲሞክራሲን ትሻለች። ዲሞክራሲ የስልጣኔ ሁሉ ምንጭ መሆኑን ማስተማር እፈልጋለሁ። ሰላም ደግሞ የስልጣኔ መሰረት ነው። ሰላም ከሌለ ምንም የለም። ያኔ በፈረንጆቹ አቆጣጠር በ2011 ዓ ም የዛሬ 8 ዓመት ገደማ ማለት ነው። ደቡብ ሱዳን ነፃ አገር መሆኗን ስታረጋግጥ ደስ ያላለው የለም ይላል ሐኪም። ከሁለት ዓመታት በኋላ በ2013 ዓ ም ወደ እርስ በርስ ጦርነት ስገባና በሌላኛው በሌላኛ ወገን ደግሞ ስልጣን ለእኔ ይገባኛል የሚል ሽኩቻ በገዢውና ተቃዋሚ ቡድን መካከል መፈጠሩ ግጭቱ እንዲያየል ትልቅ አስተዋጽኦ ነበረው ይላል። በዚህም ምክንያት እሱ ሁለት እህቶቹና አንድ ወንድሙ ከእናታቸው ጋር ለስደት መዳረጋቸውን በቁጭት ያስታውሳል። አባቱ እዛው ደቡብ ሱዳን ጁባ መቅረታቸውን ገልጾ የእርስ በርስ ጦርነቱ ቤተሰቡን ምን ያህል እንደጎዳ ይናገራል። ሐኪም የምንኖርባት ማላካል የጦርነት አውድማ ስትሆን፣ ከማላካል ስንወጣ ብዙ ነገራችንን አተን ነበር። መኪና ነበረን፣ መኪናችንን አተናል። ምግብና ልብስ፣ መጠለያ ለማግኘት ተቸግረን ነበር። የአየር ሁኔታ ምቹ አልነበረም። ሰኔ 2014 ዓ.ም ምት የዓለም አቀፉ ስደተኛ ተቋም ባልደረቦች በደቡብ ሱዳንና ኢትዮጵያ ድንበር መካከል ወደሚገኘው እኛ ያለንበት ቀበሌ መጡ። ከጉርቤ ወደ ኩሌ መተን እዚህ እየኖርን ነው ማለት ነው። ትምህርቴንም ከስምንተኛ ክፍል ጀምሮ የቀጠልኩት እዚሁ መጠለያ ውስጥ ነው ማለት ነው። I ቤተሰቦች አሁንም እንደተበተኑ ናቸው ታላቅ እህቴ ፉኒዶ የሚባል የስደተኛ ጣቢያ ውስጥ ናት እኔ አንድ እህቴና አንድ ወንድሜ እንዲሁም እናቴ ኩሌ ውስጥ ነን ይላል ሀኪም አገሩን እና ህዝቦቿን እንደሚወድ የገለጸው ሀኪም አሁንም ባለሙሉ ተስፋና አገር ወደ ሰላሟ እንድትመለስ ለተቻለ ሁሉ ሊያበረክት ፍላጎት እንዳለው ጠቅሶ ለዓለም አቀፍ ማህበረሰብም መልእክት አስተላልፏል። የዓለም አቀፍ ማህበረሰብ የደቡብ ሱዳንን ሰላም ለመመለስ የሚቻለውን ሁሉ ቢያደርግ ሰላሟ ሊመለስ ይችላል። እኔ በአሁኑ ሰዓት ማቀናጀት የምችለው ነገር ቢኖር ደስ ይለኝ ነበር። እስከተቻለኝ ድረስ ግን የሰላምን አስፈላጊነት አስተምራለሁ። የኩሌ መሰናዶ ትምህርት ቤት ምክትል ርዕሰ መምህር መለስ ቡልቡላ ስለ ሀኪም ሲናገሩ፣ ታታሪ ከአንደኛ እስከ አምስተኛ ማዕረግ በመውጣት ጠንክሮ በመማር የሀገሩን ችግር ብቻ ሳይሆን የአፍሪካን ብሎም የዓለምን እፈታለው ብሎ የሚያስብ በባህሪውም ተግባቢና የሰው ፍቅር ያለው ነው ብለዋል። በኩሌ ስደተኞች ጣቢያ ከ42 ሺህ በላይ የደቡብ ሱዳን ስደተኞች ይገኛሉ። ከ9 ሺህ በላይ ከአንደኛ እስከ 12ተኛ ክፍል የሚማሩ ተማሪዎች አሉ ብለዋል። የጣቢያው አስተባባሪ አቶ ጌታውን መኮንን በጋምቤላ ኩሌን ጨምሮ ስድስት የስደተኞች ጣቢያዎች የሚገኙ ሲሆን ከ300 ሺህ በላይ የደቡብ ሱዳን ስደተኞች እንደተጠለሉ ከስደትና ስደት ተመላሾች ጉዳይ ድርጅት የጋምቤላ ቅርንጫፍ ጽሕፈት ቤት ያገኘሁት መረጃ ያመለክታል። ናኮር መልካ ኩሌ ላተከታዩ ዘገባም ከዚሁ ከዛሬው ከስደተኞች ቀን ጋር የተያያዘ ነው። ወደ አክሱም ዩኒቨርሲቲ ነው የሚወስደን። በዚህ ዩኒቨርሲቲ የሚማር ኤርትራዊ ስደተኛ ባራሂ ወልዳ ይባላል። ስለ ሕይወቱ በተለይም በዩኒቨርሲቲ የነበረውን ቆይታ አስመልክቶ ከቪኦኤ ጋር አጭር ቆይታ አድርጎ ነበረ። ሙልጌታ አጽባሃ ነው ያጠናቀረው። ከኤርትራ እንደመጣ ልክ ወደ ካምፕ ነው የገባው። ካምፕ ከገባ በኋላ ደግሞ ኦፖርቲኒቲ ተገኛ ወደ ዩኒቨርስቲ መግቢያ ፈተና ነበር እና እዛ ፈተና ላይ ነው የተሳፍተፍኩ። ከዛ በኋላ ሳክሰስፉል ሆን። ከዛ በኋላ ወደ ዩኒቨርስቲ ነው የገባው። እዛ አክሱም ዩኒቨርስቲ ደግሞ በቃ አሁን አራት አመት ሆኗል፣ ግራጅዌት አርጋለሁ ማለት ነው። ባራኺ የሚማርበት የአክሱም ዩኒቨርሲቲ በኢትዮጵያ ካሉ ዩኒቨርሲቲዎች ሁሉ በመጠለያ ጣቢያዎች ለሚኖሩ ኤርትራውያን ስደተኞች በቅርብ ርቀት የሚገኝ ነው። በዩኒቨርሲቲ ቆይታውም ከማህበረሰቡ ጋር ተቀላቅለው እየተማረ መልካም ግንኙነት መመስረቱን የሚናገረው ባራኺ በቆይታው የቋንቋ ለመግባባት ያስቸግረው እንደነበር ተናግሯል። አማርኛ እንኳን አሁን እስካሁን በደንብ አልቻልኩም። ግን ትንሽ ነው የሚሞክረው። መጀመሪያ በጣም ይከብዳል ነበር ማለት፣ አዲስ ቋንቋ ነው። በጣም ይከብዳል ነበር። ከዛ ከጓደኞች ጋር ካፌ ጋር የሄድኩ ነበር። ብዙ ነገር ከነሱም ተማርኩና ከጊዜ ወደ ጊዜ ትንሽ የተሻልኩ የመጣው። ያ መጀመሪያው ፍሬንድ መመስረት በጣም ከባድ ነው። ምክንያቱ ከነሱም መግባባት አለብህ ማለት ነው። እኔ ከነሱም መግባባት አልችልም ነበር። በጣም ይከብድ ነበር። ከዛ አንድ ሴሚስተር እስከ ሁለት ሴሚስተር በጣም የሸግረን፣ በቃ ከነሱም የተቀላቀልኩ ከነሱም የተሰበሰብኩ ትንሽ የቻልኩ መጣሁ ማለት ነው። ከሁለት ሳምንታት በኋላ ከአክሱም ዩኒቨርሲቲ በነርሲንግ በዲግሪ ይመረቃል። ሆኖም ተመልሶ ወደ ስደተኞች መጠለያ ጣቢያ እንደሚገባና እድል ካገኘ ግን ትምህርቱን መቀጠል እንደሚፈልግ ገልጿል። አሁን ተመሪቀ እዛ ጋር መቆም አልወደድም። በቃ እቀጥላለሁ እስከ መጨረሻ ኦፖርቹኒቲ ከተገኘ በቃ ወደ ማስትራይት ፒኤችዲ በቃ እቀጥላለሁ። ከግቢ እንደወጣሁ እኔን ወደ ካምፕ ነው የሚለው። ምክንያቱ ካምፕ ሌላ ቦታ ማቁ ብዛ አላቁም፣ ካምፕ ግን እመለሳለሁ እርግጠኛ ምክንያቱም እዛ ነው ወኛ ስፍራ። እዛ ደግሞ ስራ ከተገኘ የሆነ ኦፖርቹኒቲ እስከሚገኘው ድረስ እዛ ጋ ነው የሚቀመጠው። ከሀገርህ ተሰድደህ ስለወጣህ ተስፋ መቁረጥ አይገባም የሚል አቋም ያለው ባራኺ ስደተኛ ያገኘውን እድል ተጠቅሞ ህይወቱን ለመቀየር መበርታት አለበት ይላል። እንደኔ ብዙም ወጣቶች አሉ፣ እዛ ካምፕ ላይ ኤርትራውያን ወጣቶች እና እዛ ከመቀመጥ በቃ ወደ ዩኒቨርስቲ ገብተ ወይም ሌላ ኦፖርቹኒቲ መጠቀም ነው። እኛን ረፊት ነው ብለ መቀመጥ ማለት ከባድ ነው። ራይ የሌላቸው ብዙ ወጣቶች አለው እና በቃ ከዛም ትንሽ ወጥተ ወደ ዩኒቨርስቲ ወጥቶ የሆነ ህይወታቸው መምራት ይሻላል ብ ነው ያሱ። በአሁኑ ጊዜ ከ300 በላይ አዲስ ኤርትራውያን ስደተኞች በየቀኑ ወደ መጠለያ ጣቢያዎች እንደሚገቡ ምንጮች ለቪኦኤ ተናግረዋል። በትግራይ ክልል በሚገኙ አራት የመጠለያ ጣቢያዎች ከ50 ሺህ በላይ ኤርትራውያን ስደተኞች እንዳሉም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽባሃም አክሱም ሙሉጌታ፣ እናመሰግናለን። የዓለም የስደተኞችን ቀን ምክንያት አድርገው የተሰናዱት ዘገባዎች ቆየት ብለው ይቀጥላሉ። አሁን ግን ላፍታ ወደ ድሬዳዋ እናቀናለን። በድሬዳዋ የእግር ኳስ ውድድርን ተከትሎ የተነሳ የሰፈር ጸብ ቆይቶ የብሔር መልክ በመያዝ በድርጊቱ ተሳታፊ ያልነበሩ ንጹሐንን ጭምር ለጥቃት መዳረጉን ተጎጂዎች ለአሜሪካ ድምፅ ገልጸዋል። አዲስ ቸኮል በድሬዳዋ በተለምዶ ደቻቱና አምስተኛ በሚባሉ ሰፈሮች ወጣቶች መካከል በተፈጠረ ግጭት የሁለት ሰዎች ሕይወት ማለፉና በርካቶች መቁሰላቸው ተገለጸ። ከሁለት ቀን በፊት የደቻቱና አምስተኛ ሰፈር ታዳጊዎች እግር ኳስ ውድድር ወደ ጸብ ተቀይሮ ምሽቱን ውጥረት ነቅሶ እንዳደረና የተኩስ ድምፅ የሚሰማ እንደነበረ የዓይን እማኞች ይናገራሉ። በማግስቱ ደቻቱ ወደሚገኝ ትምህርት ቤት ለስምንተኛ ክፍል ፈተና የሄደው የአምስተኛ ሰፈር ነዋሪ ተማሪ ላይ ድብደባ በመፈጸሙ የተቆጡ የአምስተኛ ሰፈር ወጣቶች ለበቀል ወደ ደቻቱ መሄዳቸውንና ከደቻቱ ወጣቶች ነዋሪዎች መጋጨታቸውን በአካባቢው ያነጋገርናቸው ናቸው ነዋሪዎች ገልጸዋል። ግጭቱ ቆይቶ አድማሱን በማስፋት የአጎራባች ሰፈር ወጣቶችም ተሳትፈውበታል። በዚህም በግጭቱ ተሳታፊ ያልነበሩ ሰላማዊ ነዋሪዎች ሁሉ የጠቃት ሰለባ መሆናቸውን ተጎጂዎች ለዚ ያስታውቀዋል። በወንጭፍና በእጅ ድንጋይ ሮራ ጎልቶ ይታይበት ነበር የተባለውን ግጭት ለማብረድ የድሬዳዋ ፖሊስ፣ ፌዴራል ፖሊስና መከላከያ ሰራዊት ተሳታፊ ነበሩ። በአጠቃላይ ሁለት የከተማዋ ነዋሪዎች በግጭት የሞቱ ሲሆን የአካል ጉዳት የደረሰባቸው በርካቶች ናቸው። ግጭቱ በተፈጸመበት አካባቢ የሚገኘው ወደ ቻቱ ጤና ጣቢያ ኃላፊ አቶ ኤፍሬም ጤና ጣቢያቸው ለሀያአምስት ወጣቶች የመጀመሪያ ደረጃ ህክምና እርዳታ ማድረጉን ለሌሎች ቀላል አካል ጉዳት የደረሰባቸው አስራ ዘጠኝ ነዋሪዎች ደግሞ የህክምና አገልግሎት መስጠታቸውን እንዲሁም አንድ ከባድ አካል ጉዳት የደረሰበት ነዋሪ ደግሞ ወደ ሆስፒታል መላካቸውን ይናገራሉ። የድል ጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር በበኩላቸው እንዲህ ይላሉ። ትላንት ያው አራት ሰው መጥተዋል። እንግዲህ በጥይት ተመጣም ብለው አንዱ ያው ሬሳ ነው የመጣቸው። ሴቷ ልጅ ሞታ ነው የመጣቸው ሶስቱ ቆስሎ ነው የመጡት አንደኛው ህጻን ልጅ ነው ስምንት ዘጠኝ ዓመት የሚሆን ልጅ በሆዱ ላይ ነው የተመታው እሱ እሱ ኦፕሬሽን ተደርጎለት አሁን ሆስፒታል ውስጥ ተኝቷል አሁን ጥሩ ሁኔታ ላይ ነው ያለው አሁን በዚህ ሁኔታ ማለት ነው ክትትል እየተደረገለት ነው ሌላው የአጥንት ስብራት ጭንቅላት ላይ ስብራት ያጋጠመው ልጅ አለ እሱን ደግሞ ሀኪሞች አይቶት እየተከታተሉት ነው ያው የአጥንት ስብራቱን ኦፕሬሽን ያስፈልገዋል ግን ጥሩ ስቴብል ደረጃ ላይ ነው ያለው ወደ ሐረር ምናልባት ኒውሮ ሰርጅን ዚህ ስለሌለን ልናስተላልፈው እንችላለን፣ ሪፈር ብለነዋል። ሌላው ደግሞ እጅ ላይ የተመታ ልጅ ነው እጅ ላይ እሱ ስቴብል ነው። በጣም ጥሩ ሁኔታ ላይ ነው ያለው። ሕክምና ተደርጎለት በሰላም ነው ያለው። ከሰዎች ሞትና ቁስለት ባሻገር የንብረት ቃጥሎና ዘረፋም ነበረ። ኮኔል በተለምዶ ሴፍ ቀደስ በሚባለው አካባቢ በንግድ ስራ የተዳደረ የነበረው ወጣት ባየ በንግድ መደብሩ ላይ ስለተፈጸመበት ዘረፋ እንዲህ ይላል። በቃ ምንም የተረፈ ነገር የለም። እኔ ምን ጋ መቼ በስድስት ሰዓት ተቀመጥኩበት። ዘርፍ የገቡት እና ሁሉ ቲቪ የለ ምን የለ ሁሉ፣ ፍሪጅ ሁሉ፣ ስንት ነገር ያው ድሙ ድንጋይ ሁሉ አታይም ሁሉ ሁሉ ወረወሩት፣ ሁሉ ውድ ምን ያደርጉት። እኛም ቤት ብቻ ምክንያቱም ምን አውቃለሁ? እኔም አላውቅም። የተጣሉ ከሌላ ጋር ምንም አላወቁ። ኧረ ሁሉ ብዙ ሰፈር ናቸው፣ ዙ ስም አላውቅም፣ ግን የሰፈር ልጆች ናቸው። ከሩቅ አይመጡም፣ የሰፈር ናቸው። በግል የቁርስ ምግቦችን በመሸጥ የሚተዳደሩ እናትም የጥቃቱ ሰለባ ነበሩ። ድንጋዩ ድንጋይ አይመስልህ መስታወቱ ከስክሶኝ ልጄ ንጃገረ ልጄ ጎትቶ አላወጡኝ። አልሐምዱሊላ ኬሶ ብላ የጮህ ያ ድንጋይ ቆረጣት። መብራት ቆረ እንትን ቆረጣት እግሮ እንደ ያለ ያ አሁን እዚህ ቦታ ከፍቼ አላሳየህም። እኔም እዚህ ቦታ ያ ችግር ደረሰብኝ። ያ እንደዚህ ያን ቆጮክ ያው በያ አንድ ይወጣኝ የለኝ ዱላ ምን ድንጋይ ድንጋይ ያ አሁን እዚህ ቦታ ድንጋይ አሁን እዚህ ከፍቼ አላሳየህም። እዚህ ቦታ ድንጋይ ነው። አሁን መቀሳቀስ አልችልም። ያው እንደዚህ ቁጭ ብዬ ያለው ለምንድነው ጥቃት የተፈጸሙባቸው ምን አውቃለሁ። የሰፈር ልጆች ሁሉ መቶ መቶ ምን እንዲያደረሰብኝ ምን እንደተጠቆምብኝ አላውቅም። እኔ ቡና የው ሁለት ፌርሙ እዚህ ቦታ ድንች ቆርጬ ነው ልጆቼ ማሳድግ። ልጆች አምስት ልጆች አሉ። ልጆቼ እንደዚህ አስተዳደር ባለቤት የለኝም፣ ልጆች ማስተዳደር። ያ እሱ አይቶ እዚህ ውስጥ ገንዘብ አለ ይባሉኝ፣ እኔ ምን አውቃለሁ። የልጆችን ከመሹፍ አልቻልኩ ሰው ነኝ። ያ ቁጭ ብዬ እንደዚህ ድንጋይ ገቡብኝ። ስለዚህ እንደዚህ አድርግቼ አሁን ልጆቼ እሱ ቤት አልነበረኝም። በነፍሴ ነው እሱ ራሱ ባት ሬሳ ይወጣ ነበረ። እሱ ወጣ የለሱ አንስል ምን ሲል፣ ኧረ ተውኝ በአላህ እኔ ሙስሊም ነኝ ተውኝ አትንኩኝ፣ ካለካች ኬት ስሙኝ። ያ እንደዚህ በነፍሴ አልሀምዱሊላህ ከጨፈረው ጨፈሩ ሄዱ። ከዛኔስ ሙስሊም ነኝ ተውኝ በአላህ። እኔም እዚህ ውስጥ ብትገቡ ምንም ነገር የለም። ከፈለጋችሁ ከፍቻ አሳያቸዋለሁ። ምንም ነገር የለኝም አልኳቸው። መጨረሻ አራግፎ ምን አልኩ ወጡ። ያ ሁለት መዳበሪያ ና አሁን ተቆሻሻ ውስጥ ተካተዋል ሁሉ ግጭቱን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን መጥቀስ ያልፈለጉ አንድ ጎልማሳ ድርጊቱ ከ40 ዓመት በላይ በኖሩባት ድሬዷ አይተውት የማያውቁት እንደሆነ ይናገራሉ። የህግ በላይነት በዚች አገር ላይ የሌለ መሆኑን የተረዳሁበት እና በእውነት ጡንቻ ያለው ብቻ አቅመ ደካማውንም ሌላውንም እንደፈለገ ቀጥቅጦ የሚኖሩበት አገር መሆኑን ያየሁበት ፌዴራል መጣ ሊገለግል አልቻለም። ፖሊስ መጣ ሊገላግል አልቻለም። መከላከያ መጣ ምንም አይነት እርምጃ ቢያንስ ድንጋይ ከሁለቱም ወገን እንዲ በነሱ ላይ ተንጠራርቶ ድንጋይ የሚወረውሩትን ሰዎች አንተተው አንተተው ብሎ ይዞ እንደ ሌላ ለእስር ባያበቃቸው ምንድን ነው ጸቡ? ለዚህ ልትወራወሩ ይበቃችሁበት ብሎ እንኳን በህግ አካሄድ እንዴት መጠየቅ አልቻለም። የድሬዳዋ ቄሮ ሊቀመንበር ጨላይ ብርሃም ድርጊቱን የፈጸሙት የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የለውጡ ተቃዋሚዎች እንደሆኑ ገልጾ በሁለቱም ወገን ጥፋት የፈጸሙ ለሕግ እንዲቀርቡ የሚጠበቅበትን ሁሉ እንደሚያደርግ ተናግሯል። ግጭቱ የብሔር መልክ እንዳይይዝ ከጓደኞች ጋር መከላከሉንና ነዋሪው ወደ ቀድሞ ፍቅሩ እንደሚመለስ እርግጠኛ መሆኑን ለአሜሪካ ድምፅ ተናግሯል። የሳተናው ሊቀመንበር ወጣት ሲሳይ በበኩሉ ከግጭቱ ጀርባ የጥቂት አመራሮች እጅ ሊኖርበት እንደሚችል ያለውን ግምት ገልጾ፣ ይህን ለማለት ያበቃው ደግሞ የጸጥታ ኃይሎች ባሉበት ሊቆም ያልቻለውን ግጭት እነሱ በባዶ እጃቸው ወደ ሌላ ሰፈር እንዳይስፋፋና እንዲቆም ማድረጋቸውን ይጠቅሳል። በችግሩ ዙሪያ የአስተዳደሩ ከፍተኛ አመራሮች ትላንትና ተሰብስበው ማምሸታቸው ከመነገሩ በስተቀር ከአመራሮች ሆኖ ከፖሊስ ስለ ጉዳዩ በይፋ የተገለጸ ነገር የለም። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን ለዘገባው እናመሰግናለን። ተከታዩ ዘገባችን መልሶ ወደ ስደተኛ ጉዳይ ይመልሰናል። ስደተኛው በሲሊከን ቫሊ የሚል ነው። ይህ ዘገባ እንደ አውሮፓውያን አቆጣጠር በ2018 ዋይት ሀውስ ተማሪዎችን ለማበረታታት የአምስት አመቱን የሳይንስና ቴክኖሎጂ የምህንድስናና የሂሳብ ትምህርት ስልቱን አስታውቋል። በስትራቴጂው መሰረትም እንዲህ ባሉ ዘርፎች ከፍተኛ የስራ እድሎች ምክንያት ብዙዎች ወደዚህ የትምህርት ዘርፍ እየተሳቡ ነው። የአስራ ሁለት አመቱ አፍጋኒስታዊ ስደተኛ አህመድ ሳርዋሪም በሲልከን ቫሊ ውስጥ የመስራት ህልም አለው። ብዙዎቹም እዛ ደረጃ ላይ የሚደርስበት ክህሎት አለው እያሉ ነው። የቪዮዋ ሙናንዛ ሻሂድ ትምህርቱንና ትምህርት ቤቱንና አህመድን በመጎብኘት ተከታዩን ዘገባ አድርሳናለች። የድንገረመው አጠራ አድርጋ አጠናቅረዋለች። ለ12 ዓመት ልጅ እንኳን ወደ አዲስ ሀገር ወደ አዲስ ከተማ መዛወር ከባድ ነው። መጀመሪያ ወደዚህ አገር ስመጣ በእንግሊዝኛ ማውራት ስለማልችል ጓደኞች አልነበሩኝም። ግን በጥቂት ወራት ውስጥ እንግሊዝኛ ተማርኩ። በዚህም ብዙ ጓደኞች አፈራው። አህመድ ሳርዋሪን ከሌሎች የሰባት ያክፍል ተማሪዎች የሚለየው ነገር ከልጅነቱ ጀምሮ ቪዲዮ ጌሞችንና ድረገጾችን በመስራት ቤተሰቦቹን በገንዘብ መርዳቱ ነው። እስካሁን ባለው ሰዎች በኢሜይል የተለያዩ ድረገጾችን እንድሰራላቸው ይጠይቁኛል። ለግላቸውም ሆነ ለንግድ የሚሆኑ ድረገጾችን እሰራላቸዋል ይህንን በማከናወን እያገዝኩኝ ነው። ሳርዋሪ ከአፍጋኒስታን ወደ አሜሪካ ከጥቂት ዓመታት በፊት የተሰደዱ ቤተሰቦች ልጅ ነው። በአጭር ጊዜ ውስጥም በትምህርት ቤት ውስጥ የብዙዎችን አትኩሮት መሳብ ችሏል። ሰመር፣ የሳርዋሪ የክፍል ጓደኛ፣ እንዲህ ትገልጸዋለች በሂሳብ በጣም ጎበዝ መሆኑን አስተውያለሁ። የአመቱ መጀመሪያ ላይ መደበኛ ሂሳብ ብቻ ነበር የሚማረው። በዚህም በክፍል ውስጥ የነበርነው ነው ሁሉ ለምንድነው የሂሳብ ልዩ ክፍል ውስጥ ያልገባው ብለን ግራ ተጋብተን ነበር። በኋላ ላይ ግን ፈተናውን ወስዶ ስላለፈ ወደ ልዩ ክፍል ገባ። መምህርት ሮቢን ሞትሪንጋም ስለ ሳርዋሪ የምትለዋላት ማድረግ የፈለገውን ሁሉ ማድረግ ይችላል ብዬ አምናለሁ። እኔ ለሱ የሚሰራውን ነገር ምረጭለት ብባል ከቴክኖሎጂ ጋር የተገናኘ ነገር እመርጥለታለሁ ምክንያቱም ኮምፒውተርና ኮዲንግ ለሱ በጣም ቀላል ነገሮች ናቸው። አኒሜሽን ሲሰራ፣ ፊልሞችን ዳይሬክት ሲያደርግ፣ ኤዲት ሲያደርግ ይታየኛል። ማንኛውም በዛ ዙሪያ ያለ የቴክኖሎጂ ምህንድስናም ሊሆን ይችላል ይሆንለታል ብዬ አስባለሁ። በዓለም ላይ ያሉ የሳይንስ ቴክኖሎጂ ምህንድስናና ሂሳብ ችሎታ ያላቸውን ሁሉ የሚማርከው የኢንፎርሜሽን ቴክኖሎጂው ሲሊከን ቫሊ የሰርዋሪ ህልም ሆኗል። ኤደን እናመሰግናለን። አሁን ወደ ኢትዮጵያ እንመለስና ኢትዮጵያ በሀገሯ ያሉትን ስደተኞች ወደ ትውልድ ሀገርና ሶስተኛ ሀገር ከማሸጋገር በተጨማሪ ሀገር ውስጥ ከዜጎች ጋር የሚኖሩበትን አሰራር እየዘረጋሽ መሆኑን የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ አስታውቋል። የኤጀንሲው ቃል አቀባይ ያሲን አልይ ለዘጋቢያችን ሙክታር ጀማል ቀጣዩን ብለውታል። እንግዲህ በአሁኑ ሰዓት ስደተኞች ታስረው የሚገኙት በመጡበት በገብ ወደ ድንበር በገቡበት አካባቢ ነው። በብዛት የሚሆነው የኢትዮጵያ ሶማሌ ክልል ዶሎ አዶ የሚባል አካባቢ አለ። እዚ አካባቢ ይኖራሉ የሶማሊያ ስደተኞች። በዚህም በምስራቅ በኩል በጅጅጋ እና አካባቢ እንደዚሁ ሰቶ የሚኖሩ የኢትዮጵያ ሶማሌ ስደተኞች አሉ። በምዕራብ ኢትዮጵያ በኩል ስንሄድ እንደዚህ የደቡብ ሱዳን ስደተኞች ጋምቤላና አካባቢው ሰቶ ይኖራሉ። በዛ በኩል ደግሞ አሁንም በቤኒሻንጉል ጉሙዝ ክልል አካባቢ ከሰሜን ሱዳን እና ከብሉ ናይል ግዛት ተፈናቅለው የመጡ ስደተኞች አሉ። ወደ ሰሜን አካባቢ ስንሄድ በዚሁ የኤርትራ ስደተኞች በትግራይ ክልላዊ መንግስት፣ የሽሬ እንዳስላሴ እና አካባቢው ባሉ መጠለያ ጣቢያዎች ሰፍረው የሚኖሩ ናቸው። አሁንም በተመሳሳይ ወደ አፋር የኤርትራ አፋር የሚባሉ አሉ። እነሱም እንደዚሁ በሰመራና አካባቢ ሰፍረው የሚኖሩበት አካባቢ ነው ያለው ከዛ ባለፈ እንደዚህ በጊዜ እንደመጠለያ ጣቢያ ባይሆንም የኬንያ ቦረና ስደተኞች አሉ። በዲሎና መጋዶ በመጋ አካባቢ የሚኖሩ በብዛት እንኳ በካምፕ ደረጃ ላይ ባይባልም እንደዚህ የተወሰኑ አሉ። እንደዚሁ ደግሞ በተመሳሳይ ዲማ የሚባል ቦታ አለ። በጋምቤላ ክልላዊ መንግስት ከሚዛን በዲማ በኩል አድርጎ አንድ መጠለያ ጣቢያ ያለን እዚያ አካባቢ የሚኖሩ እንደዚህ ደቡብ ሱዳን ስደተኞች አሉ። በተወሰነ ደረጃም እንደዚሁ እዚህ ከተማ ውስጥም ተጠልለው የሚኖሩ የከተማ ስደተኝነት ፈቃድ ያገኙ የተወሰኑ ስደተኞች ያሉ ማለት። የነዚህ ስደተኞች እጣ ፈንታ ምንድን ነው? የኢትዮጵያ ስደተኞችና ከስደት ተመላሽ ኤጀንሲ ምንድን ነው የሚያደርግላቸው? እዚህ ሆኖ አቆይቶ የሚያስቆያቸው? ወደ ሀገራቸው ነው ወይ የሚመልሰው? ወደ ሶስተኛ ሀገር ነው ወይ የሚያሸጋግራቸው? ምንድን ነው እጣ ፈንታቸው? ብዙ አማራጭ የሆነ እሱን ያሰደደው ችግር ተፈቷል ብሎ ሲታማና ሲያምን እና ፈቃደኛ ሲሆን ስደተኛው በራሱ ወደነበረበት እንዲመለስ እናደርጋለን። ይህ አንዱ አማራጭ ነው። ሌላኛው በተለይ አሁን ላይ ድሎ እየቀነሰ የመጣው የሪሴትልመንት ድል፣ ሌሎች የአውሮፓም አሜሪካም አውስትራሊያም እንደዚህ በፊት ለተወሰነ ጊዜ ለስደተኞች በሶስተኛ ሀገር ላይ መባዘር ላይ እንዲኖሩ የሚሰጥ ድል ነበር፣ የሪሴትልመንት የምንለው ማለት ነው። እሱን ሁለተኛው መፍትሄ ነው። ሶስተኛው ላይ አሁንም ሁለት የማይሳካ ከሆነ ለተወሰነ ጊዜ አሁንም እዚሁ ካምፕ ባሉበት እንዲቆይ ነው የሚደረገው። ወደፊት ግን ዘላቂ መፍትሄ የምንሰጥበትን ዓለም አቀፉ ኢትዮጵያ የኒውዮርክ ላይ አንድ የተፈረመ ስምምነት አለ። ስደተኞችን በዘላቂነት ለማሻሻል እና ስደተኛው አንድ ሀገር ሲኖሩም ደግሞ እዛ ውስጥ ያለ በአካባቢ ያሉ ዜጋም አለ፣ ማህበረሰብ አለ። እሱንም ተጠቃሚ ሊያደርግ በሚችል መንገድ የልማታዊ በሆነ ስራ የህዝብ ሞር የዲቨሎፕመንታል በሆኑ ስራዎች ላይ እንዲሰራ የማድረግ አዲስ አስቦች አለ። እሱም አሁን በሰሞኑ ይፋ የሚደረግ ነው ሚሆነ የመማር ማስተማር ሂደቱ በተለይ ለልጆች የተሻለ እድል የመፍጠር ምን የሚመቻች ነገሮች አላቸው። ትምህርት ላይ በጣም በሰፊው ነው የምንሰራው። ከታች ጀምሮ ያሉ ተማሪዎች አሉ እስከ ላይ ድረስ በተለይ ሀይስኩል እስከሚጨርስ ጊዜ ባለው ድረስ የተወሰኑትን የእኛ ተቋም እንደዚህ ከየማይ ባየ አካባቢ ያሉ የመንግስታዊ ትምህርት ቤቶች አሉ። እኛ ማቴሪያሉን ግንባታውንም እንደዚሁ እያገዝን የምንሰጥበት ያ በተለይ ከአንድ እስከ አስር ባለው ጊዜ ት ውስጥ ዘስ እንሰጣለን። ከዛ ሲያልፍ መሆኑም ደግሞ የነሱ ህይወት የነሱ ነገ የተሻለ መሆን ስላለበት የዩኒቨርስቲ ስኮላርሽፕ እንሰጣለን። አሁን እየተሰጠን ያለ የት የት ነው ዩኒቨርስቲ ስኮላርሽፕ? ጋምቤላ ዩኒቨርሲቲ ይማራሉ። አሶሳ አለን፣ መቀሌ አድግራት አካባቢ አለን። እዚህ ጋር ዩኒቨርሲቲ ያለ ተማራለን አንባለን። ለእነሱ በሚቀርባቸው ቦታ ግን ሙሉ የስኮላርሽፕ እንሰጣቸዋለን ይማራለን። እንግዲህ አድማጮች በመግቢያችን ላይ ስናስተዋውቃችሁ በፕሮግራማችንንም ስንዳስሰው እንደቆየ ነው። ዛሬ የዓለም አቀፍ ስደተኞች ቀን ነበረ። እኛም ፕሮግራማችን በዚሁ አጠናቀናል። አብራችሁን ስለቆያችሁ እናመሰግናለን። በፌስቡክ አት ቪኦኤ አምሐሪክ፣ በትዊተር እንዲሁ ጋቢና ቪኦኤ ሃሽታግ በመጠቀም አስተያየታችሁን አድርሱም። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። እኔ ጽዮን ግርማና ሀብታሙ ስዩም ነበርን። የዛሬው አቀናባሪያችን ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። ሲድራክ ፍራንክሊን የስርጭት መሀንዲሳችን ነበር። ደናደሩ en Radio